የአፋር ነጻ አውጭ ግንባር ፓርቲ በአፋር ክልል ለውድድር ከቀረቡ ተቃዋሚ የፖለቲካ ፓርቲዎች አንዱ ነው። የፓርቲው ፕሬዝዳንት ከዳፎ አይዳሂስ ራሳቸውም በክልሉ ዞን አምስት በሰመሮቢ የምርጫ ክልል እጩ ሆነው ቀርበዋል። ዛሬ ለቪኦኤ እንደገለጹት ግን ፓርቲያቸው ራሱን ከ2002 የፌዴራል ፓርላማና የክልል ምክር ቤት ምርጫ አግልሏል። በእውነቱ እኛ በአራቱ ዞኖች ተገቢውን እጩዎች አቅርበናል። በህዝብ ዘንድ ቀደም ሲል የቆየ ፓርቲና በህዝብ ዘንድ ድምፅ ያለው ፓርቲ ስለነበር ትልቅ ተስፋ ነበረን በዚህ ምርጫ ላይ። ሆኖም የምርጫ ቦርድም ሜዳውን አላመቻቸም። በአፋር ክልል ውስጥ አምባገነን የሆነው የእስማኤል አስተዳደር የእኛን እጩዎችም ሆነ ለፓርቲዎች እንቅስቃሴ ትክክለኛ መንገድን ስላልከፈተ ምርጫውን ለቀን ለመውጣት ተገደናል። ለአባሎቻችንም ይህን ሁኔታ አሳውቀናል። ከአሁን ጀምሮ ከእጩነት የአፋር ነጻዎች ግንባር በ2002 በሚደረገው የህዝብ ተወካዮችና የክልል ምክር ቤት ምርጫ ራሱን አግልሏል። የነበረው የአፋር ክልል አካሄድ አመቺ ባለመሆኑ በአምባገነን በሆነው በእስማኤል አስተዳደር ለአብዴፓ አባላት ብቻ ፖሊስም፣ ፍርድ ቤትም ፍትህ የሌለበት በመሆኑ አረጋግጠን ምርጫውን ላለመካፈል ወስነናል። ፓርቲያቸው ለክልል ምክር ቤት ዘጠኝ ለተወካዮች ምክር ቤት ደግሞ ሶስት እጩዎችን አቅርቦ እንደነበር አቶ ከዳፎ ጠቁመዋል። ከምርጫው እንዲወጡ ያደረጋቸው ዋነኛ ምክንያትም የአስፈጻሚዎቹ ገለልተኛ አለመሆን እንደሆነ ነው የሚናገሩት። እናም የምርጫው ሂደት ክልሉን በሚያስተዳድረው የአፋር ብሔራዊ ዴሞክራሲያዊ ፓርቲ ስር ወድቋል ባይ ናቸው። በትክክል ልንወጣ ያደረገን ምክንያት የምርጫ አስፈጻሚዎች በአፋር ክልል ያሉት ነጻ ባለመሆናቸው ነው። የአፋር ክልል አስፈጻሚዎች የአብዴፓ አባላት እንጂ ነጻ አስፈጻሚዎች ስላልሆኑ ነው። ይህ ባለበት ሁኔታ ደግሞ ምርጫው ትክክልና ፍትሐዊ ሊሆን ስለማይችል ውሳኔያችን ይሄ ነው። እዚህ ውሳኔ ላይ ከመድረሳቸው በፊት አሉ ያሏቸውን ችግሮች በምርጫ ቦርድ በኩል ለመፍታት ጥረት ማድረጋቸውንም አቶ ከዳፉ አስረድተዋል። ለምርጫ ቦርድ በተደጋጋሚ ነገሮችን እንዲያመቻች በቃልም ሆነ በደብዳቤ አስረድተናል። ግን አጥጋቢ ውጤት መፍትሄ አላገኘንም። ይህም ባለማግኘታችን የግድ ከምርጫው መውጣት አስፈላጊ መሆኑን አምነንበታል። አባሎቻችን መደብደብ፣ መታሰር ስለሌለባቸው ይህ ሁኔታ አስጊ ስለሆነ በምርጫው ላይ መሳተፉን አልፈለግ ነው። ከዚህ ቀደምም ሌላኛው የአፋር ክልል ፓርቲ አርዱፍ ከዚህ አመቱ ምርጫ ራሱን ማግለሉ ይታወሳል። የክልሉን የምርጫ ጽህፈት ቤት ኃላፊ በጉዳዩ ላይ ለማነጋገር ያደረግኩት ጥረት ለጊዜው አልተሳካም። ምላሻቸውን ለማግኘት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።